yamek yeah, yeah, adams radio tabernan በኦሮሚያ ክልል ሽምቅ ሸዋ ዞን ምስራቅ ሸዋ ዞን ይቅርታ፣ እና አማራ ክልል ሰሜን ሸዋ ዞን አዋሳኝ አካባቢዎች ላይ ተቀስቅሶ የነበረውን ግጭት ለማስቆም ለዘላቂ መፍትሔ እንዲሰራ ሽማግሌዎችን ያሳተፈ ስራ ጥረት ውጤት መያዙ ተገልጧል። የዚህን ዝርዝር በመጽሔቱ እናቀርባለን። በኢትዮጵያ የተባበሩት መንግስታት ድርጅት ቋሚ ተጠሪ ኤይነስ ቹማ የኢትዮጵያ መንግስት የለውጥ አካሄድን አስመልክቶ አስተያየት ሰጥተዋል። ይህንንም በዕለቱ አብይ ርዕስ እናቀርባለን። በዜናችንም ከርዕሶቹ አንዱ ነው እሱ አሉላ። ሌላ አንድ ከርዕሰ ወሬዎቹ ልጨምር፣ አፍሪካ ነክ ዜና። ሞዛምቢክ ከአውሎ ነፋስ ሌላ ተጨማሪ ጣጣ ገጠማት፣ ኮሌራ። ዝርዝር ይኖረናል ዝርዝር ይኖረናል። ጤና ይስጥልኝ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን የዛሬ ረቡዕ መጋቢት 18 2011 ዓ ም ስርጭቶቻችን ጋር አስተናጋጆች አሉላ ከብድና አዲሱ አበበንን ንጉሱ ታምሬ ፕሮግራሙን ያቀነባብርልናል። አብራችሁን እስከ አራት ሰዓት አምሹ። በቅድሚያ ግን ሰዓቱን ያለም ዜና በኢትዮጵያ የተባበሩት መንግስታት ድርጅት ቋሚ ተጠሪ ኤይነስ ቹማ የኢትዮጵያ መንግስት በትክክል እየተጓዘ ነው አሉ ስኬታማ እንዲሆንም ድጋፍ ያስፈልገዋል፣ በማለት አክለው ተናግረዋል። ጠቅላይ ሚኒስትሩ እየወሰዷቸው ያሉ የማሻሻያ እርምጃዎች ቀላል እንዳልሆኑ የተናገሩት ሚስተር ቹማ እያጋጠሙ ያሉ ፈተናዎች መታየት ያለባቸውም ከዚህ አንጻር እንደሆነ መክረዋል። ዋናው ነገር ብለዋል የመንግስታቱ ድርጅት ተጠሪ፣ ትልቁ ስዕል ላይ ማትኮር ነው። ቀደም ሲል እንዳልነው አብይ ርዕስ በዝርዝር ያቀርበዋል። በኤረር ከተማ ለአስር ቀናት ተሰብስበው የነበሩት የኢሳና ጉርጉራ ጎሳዎች የሀገር ሽማግሌዎች እርቅ መሳካቱን የሂደቱ ተሳታፊዎች በተለይ ለአሜሪካ ድምፅ በሰጡት አስተያየት አስታውቀዋል። ባለፉት ወራት በሁለቱ ጎሳዎች መካከል የተፈጠሩ ግጭቶች ለሰዎች ሞት፣ ለአካል ጉዳትና የንብረት ውድመት እንዲሁም የመስኖ እርሻ ጥፋት መንስኤ እንደነበሩ የተገለጠ ሲሆን የተበደሉ ወገኖች እንዲካሱ መስማማታቸውንም የኢሳጎሳ ጎሳ የአገር ሽማግሌና የእርቅ ሂደቱ አስተባባሪ አቶ አብዶ ኡመር ለአሜሪካ ድምፅ ገልጠዋል። አንዱ ከሌላው ጋር ተደጋግፎ በወንድማ ማችነት የሚኖሩት ሁለቱ ጎሳዎች በእርቁ ወቅት ሊፈቱ የሚገባቸውን ክፍተቶች ሁሉ በውይይቱ መፍታታቸውንም ነው አቶ አብዶ የገለጡት። የጉርጉራ ጎሳ ኡጋዝ ዋና ጸሐፊ አቶ ጀማል ኡመር በበኩላቸው የእርቅ ሂደቱ በአራት አጀንዳዎች ላይ ያተኮረ እንደነበር አመልክተው የእርሻ ቦታዎች በሰላሳ ስምንቱም የአገር ሽማግሌዎች የተጎበኙ ቢሆንም በስልጣን ክፍፍል ያለው ልዩነት ግን አለመፈታቱን አልሸሸጉም። የዚህም ምክንያት ያብራሩት የኢሳው አቶ አብዶ የስልጣን ክፍፍሉና ፖለቲካው ለፖለቲካ አመራሮች ተትቷል ነው ያሉት። ያም ሆኖ የኢሶህዴፓ ሊቀመንበርና በፋይናንስ ሚኒስትሩ አቶ አህመድ ሽዴ ባለፈው ሐሙስ ለፖለቲካ ጥያቄዎች በአጭር ጊዜ ምላሽ እንደሚሰጡ መግለጻቸውን የጉርጉራው ኡጋዝ ዋና ጸሐፊ አቶ ጀማል አስታውቀዋል። የጉርጉራ ጎሳ ኡጋዛዊ ጉባኤ ከሁለት ሳምንት በፊት በድሬዳዋ የተካሄደውን የስልጣን ሽግሽግ የተቃወመ ሲሆን ከድሬዳዋ ባሻገር በሌሎች ሁለት ወረዳዎች ላይም በአግባቡ አልተወከልኩም የሚል ቅሬታ እንዳለ ዋና ጸሐፊው ጨምረው ገልጠዋል። ሞዛምቢክ ውስጥ ሳይክሎን አይዳይ ካስከተለው አስከፊ ውድመት ለመታደግ እየሞከሩ የሚገኙ የአገሪቱ ባለሥልጣናትና ዓለም አቀፍ የረድኤት ድርጅቶች ሌላ አዲስ ቀውስ ገጠማቸው። ኮሌራ። ከፍተኛ የጤና ባለስልጣናት የሆኑት ሁሴን ኢሴ ዛሬ ለጋዜጠኞች እንዳስታወቁት በዚህ ውሃ ወለድ በሽታ አምስት ሕሙማን ተገኝተዋል። በሽታው የተከሰተውም ሳይክሎኑ ያደረሰውን ጉዳት በከፍተኛ ደረጃ ባስተናገደችው የወደብ ከተማ በኢራ ውስጥ መሆኑንም የጤና ባለሙያው ገልጠዋል። አውሎ ነፋሱ የቀሰቀሰው ማዕበል የዚህችን ከተማ መሠረተ ልማትና የአካባቢ ጽዳት ስርዓቷንም እንዳበላሸ ታውቋል። የጤና ሰራተኞች በህመሙ የተጎዱ ሰዎችንና በተለይም በተቅማጥ የታመሙትን በመርዳት የተጠመዱ ሲሆን የዓለም ጤና ድርጅት ደብሌዎች እንዳስታወቀው 900 ሺህ በአፍ የሚወሰድ የክትባት ጠብታ በዚህ ሳምንት ውስጥ ለአካባቢው ያደርሳል። ድንበር የለሽ የሐኪሞች ቡድን በበኩሉ ለኮሌራ ታማሚዎች በአፋጣኝ መድኃኒት እንደሚልክ ገልጦ የበሽታውን መራባት ለመግታትም እንደሚራዳ አመልክቷል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬቭ በሳይክሎን አይዳይ ጉዳት ለደረሰባቸው ሰዎች የደቡብ አፍሪካ አገሮች ዓለም አቀፉ ማህበረሰብ በአስቸኳይ ሊደርስላቸው ይገባል ሲሉ ትናንት ጥሪ ማሰማታቸው አይዘነጋም። ቀደም ሲል አንድ የተባበሩት መንግስታት የረድኤት ኃላፊ ሞዛምቢክ ውስጥ በሳይክሎን አይዳይ ለተጎዱ ሰለባዎች መርጃ የ282 ሚሊዮን ዶላር ድጋፍ መጠየቃቸው አይዘነጋም። ሳይክሎን አይዳይ በሞዛምቢክ እንዲሁም በጎረቤት ማላዊና ዚምባብዌ ውስጥ እስካሁን ባለን አሃዝ መሰረት የ750 ሰዎች ህይወት አጥፍቷል። በብዙ መቶ ሺዎች የሚቆጠሩትን ቤት አልባ አድርጓል። ዓለም አቀፍ ቀይ መስቀል ፌዴሬሽንና ቀይ ጨረቃ ማኅበራትም ማዕበሉ ካደረሰው ከባድ ጉዳት የተረፉትን በሕይወት ለማቆየት የ30.5 ሚሊዮን ዶላር እርዳታ ጠይቀዋል። ባለፈው ቅዳሜ ማሊ ውስጥ ከአንድ መቶ ሀምሳ በላይ ሰዎች የተገደሉበትን ጥቃት የአገሪቱ መንግስት እንዲመረምርና ተጠያቂዎቹንም ለፍርድ እንዲያቀርብ የተባበሩት መንግስታት ድርጅት የሰብአዊ መብቶች ጉዳይ ቢሮ አሳሰበ። ሞፕቲ በምትባለው የማሊ ክፍለ ግዛት ኦጎሳጉ ከተማ ውስጥ የደረሰውን ጥቃት ተከትሎም ሁከቱ መባባሱን ነው ድርጅቱ ያመለከተው። ሊሳሽ ላይን ከጄኔቫ አጠናቅረዋለች። ቆንጂታየ ታቀርበዋለች። ፉላኒ እና ዶጎን በሚባሉት ብሄረሰቦች አባላት መካከል ባለፈው አመት ውስጥ በተካሄዱ ግጭቶች 600 ሰዎች ሴቶች ሴቶችና ህጻናትም ጭምር እንደተገደሉ ነው የመንግስታቱ ድርጅት ያስታወቀው። ወትሮም በፉላኒ አርብቶ አደሮችና በዶጎን አዳኞች መካከል በግጦሽ መሬትና በውሃ ምክንያት መጋጨት የተለመደ ይሁን እንጂ አሁን ግን ሁከቱ ከእለት ወደ እለት እየተባባሰ መጥቷል። የሚበዙት ፉላኒዎች የሆኑት ከቅዳሜው ጥቃት የተረፉ ሰዎች ዶጎኖቹ አዳኞች ኦቶማቲክ መሳሪያና የአደን ጠመንጃዎች ታጥቀው መንደራችንን ወረዋል ብለው መናገራቸውን የሰብአዊ መብት ቢሮው ጠቅሷል። ፉላኒዎቹን ጽንፈኛ እስላማዊ ሁከተኛ ቡድኖችን ይደግፋሉ ብለው አንዳንድ ዶጎኖች እንደሚወነጅሉ የሰብአዊ መብት ቢሮው ቃል አቀባይ ራቪና ሳምዳሳኒ ተናግረዋል። ብዙዎች የእነዚህ ማኅበረሰቦች አባላት ይህን እንደ ግጭት መነሻው አድርገው እንደሚጠቀሙበት እረዳለሁ። ወይም ደግሞ ራሳቸውን እኛ ጥቃት ተከላካይ ቡድኖች ነን ብለው ይገልጻሉ። እነሱ ሁከተኛ ጽንፈኝነት አድርገው የሚያዩትን ለማስወገድ በሚል የሕግ አስከባሪነቱን ሚና እየወሰዱ ናቸው። በዚህ መካከል ታዲያ ብዙ ልጆች በጭካኔ ይገደላሉ። አስከሬን በየገደሉ ይጣላል። ሰው ቤቱ ውስጥ ከነነፍሱ በእሳት ይጋያል። እስልምና አክራሪ ታጣቂዎችን ይደግፋሉ ብለው ፉላኒዎቹን የሚወነጅሏቸው ዶጎኖቹ ብቻ እንደሆኑ የመንግስታቱ ድርጅት የሰብአዊ መብት ቢሮ ቃል አቀባይዋ አስታውቀዋል። የማሊ መንግስት ይህንን የሁከት አዙሪት ለመስበር ምርመራ አካሂዶ ሰዎችም አስሮ እንደነበረ ገልጸው፣ ነገር ግን እስካሁን አንድም ሰው ፍርድ ቤት አልቀረበም ብለዋል። መስሪያ ቤታቸው የራሱን የወንጀል ምርመራ ቡድንና የሰብአዊ መብት ተከታታዮቹን ጥቃቱ ወደ ተፈጸመባቸው መንደሮች ማሰማራቱን ጨምረው አስታውቀዋል። ሩሲያ ከቬኔዙዌላ መውጣት አለባት አሉ ፕሬዚዳንት ዶናልድ ትራምፕ። ትራምፕ ማስጠንቀቂያውን የሰጡት የሩሲያ ጦር ወደ ቬኔዙዌላ መግባቱን ተከትሎ ባሉት ጥቂት ቀናት ውስጥ ነው። የቬኔዙዌላው ተቃዋሚ መሪና ራሳቸውን በፕሬዚዳንትነት የሰየሙትን የሁዋን ጓይዶን ባለቤት ፋቢያና ሮዛሌን በሁዋይት ሀውስ በተቀበሉበት ወቅት ነው ፕሬዚዳንት ትራምፕ ለጋዜጠኞች ይህን የተናገሩት። ዩናይትድ ስቴትስ ወታደራዊ ጣልቃ ገብነት ካድርግ እንደሆን ጋዜጠኞች ደጋግመው ላቀረቡላቸው ጥያቄ ትራምፕ፣ ሁሉም አማራጮች ግምት ውስጥ ይገባሉ ከማለት ያለፈ በግልጽ የተናገሩት ነገር የለም። ዩናይትድ ስቴትስን ጨምሮ ሌሎች አያሌ ሀገሮች ጓይዶን በሽግግር ፕሬዚዳንትነት ሲያውቁ ሩሲያ ደግሞ ስልጣን ላይ ላሉት ፕሬዚዳንት ለኒኮላስ ማዱሮ ነው እውቅና የምሰጠው። ሩሲያ የቬኔዝዌላን ፖለቲካ ስታመሰቃቅል ዩናይትድ ስቴትስ ዝም ብላ የምታያት እንዳይመስሉ ሲሉ የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ማይክ ፖምፒዮ በዚህ ሳምንት መጀመሪያ ገደማ ከሩሲያ ያቻቸው ሰርጌ ላቭሮቭ ጋር በቴሌፎን ሲያወሩ አስጠንቅቀዋቸዋል። በመጨረሻም የታይላንድ ዋናው ጸረ ሁንታ ፉ ታይ ፓርቲ ከሌሎች ስድስት አነስተኛ ፓርቲዎች ጋር በመቀላቀል የምክር ቤቱን ብዙሀን መቀመጫ ማሸነፉና ቀጣዩን መንግስት እንደ መሰረተ አስታውቋል። ፌዩ ታይ ለጠቅላይ ሚኒስትርነት ተፎካካሪ ሳንድራካት ኪዩፋናን ኪሩፋን የጥምር ፓርቲውን ዛሬ ባንኮክ ውስጥ ይፋ ባደረጉበት ወቅት በሰጡት መግለጫ ከአምስት መቶ መቀመጫዎች እስካሁን 255ቱን ማሸነፉንና በሁዱ ምርጫም ለድል እንደሚበቃ ገልጠዋል ከሰኞው ወዲህ የተቆጠሩ ድምጾች ይህን ፓርቲ 137 መቀመጫዎች አሸናፊ ሲያደርገው በወታደራዊ የሚደገፈው ፋላንግ ፓራቻይ ፓርቲ ደግሞ በ97 መቀመጫዎች ይከተላል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ክቡራና ክቡራት አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን ስርጭት ነው። የምናስተናግዳችሁ አዲሱ አበበና አሉላ ከበደንን በዓለም ዜናዎች የጀመረው የረቡዕ ምሽት ፕሮግራማችንም በ22 በ25 ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይልሳት እስከ ምሽቱ አራት ሰዓት ይቀጥላል። ወደ ቀዳሚው የዕለቱ አብይር እስከ ማለፋችን አስቀድሞ ታዲያ አድማጮች ቆየት ብለው ከሚቀርቡት ዝግጅቶች አንዱን ለቅምሻ እናሰማለን I will tell you I love this country. ድነግራችሁ እወዳለሁ። ይችን አገር እወዳታለሁ። ይችን አገር መውደድ የሚቻለኝን ያህል እወዳታለሁ። ሮበርት ሙለር የደረሱበት ድምዳሜ ከሚሰጡት መልስ ይልቅ ብዙ ጥያቄዎችን የሚያስነሳ ነው። የቀደሙት ፕሬዚዳንት ዶናልድ ትራምፕ። እርሳቸውን ተከትለው የተሰሙት ደግሞ የዲሞክራቲክ ፓርቲ አባልና በዩናይትድ ስቴትስ ምክር ቤት የህግ ጉዳዮች ኮሚቴ ሊቀመንበር ናቸው። ሙሉ ዝግጅቱ በሁለተኛው አጋማሽ ዲሞክራሲ በተግባር ፕሮግራማችን ላይ ይቀርባል። ገና የተስፋ ጭላንጭሉ ገና አልሰፋም። ያለው ሰላም ራቀይ ሊመስለን ይችላል፣ ግን እናሸንፈዋለን ብዬ ነው የማስበው። የሴቶች በዚህ ጉዳይ ላይ መሳተፍ በጣም በጣም ወሳኝ ነው። በዩናይት ስቴትስ የሚገኘው የኢትዮጵያ ሴቶች መብት ማዕከል በእንግሊዝኛው አጽህሮት ስያሜው ክሩ መስራች አባል ወይዘሮ ወሰኔለሽ ደበላ ናቸው። ባለፈው ቅዳሜ ዋሽንግተን ዲሲ ውስጥ የተካሄደውን ይህን ዓመታዊ ጉባኤያቸውን ተከትሎ ከሰጡት አስተያየት የተወሰደ ነው። ሙሉ ዝግጅቱ በሁለተኛው አጋማሽ በሴቶችና ቤተሰብ ቅንብራችን ይቀርባል። አድማጮች አሁን በቀጥታ ወደ ቀዳሚው የዕለቱ አብይ ርዕስ ቀደም ሲል በዜናችን ለገለጥ ነው የኢትዮጵያ መንግስት በትክክል እየተጓዘ ነው ብለዋል። በኢትዮጵያ የተባበሩት መንግስታት ድርጅት ቋሚ ተጠሪ ኢነስ ቹማ ስኬታማ እንዲሆንም ድጋፍ እንደሚያስፈልገው አሳስበዋል። ጠቅላይ ሚኒስትሩ እየወሰዷቸው ያሉ የማሻሻያ እርምጃዎች ቀላል እንዳልሆኑ የተናገሩት ሚስተር ቹማ፣ እያጋጠሙ ያሉ ፈተናዎች መታየት ያለባቸውም ከዚህ አንጻር እንደሆነ መክረዋል። ዋናው ነገር አሉ የመንግስታቱ ድርጅት ጠሪ ቁም ነገሩ መዳረሻው ላይ ማትኮር ነው። እስክንድር ፍሬው ነው የዘገበልን። ኤነስ ቹማ በኢትዮጵያ የተባበሩት መንግስታት ድርጅት ከፍተኛ ባለስልጣን ናቸው። የዓለም አቀፉ ድርጅት የኢትዮጵያ ዋና አስተባባሪ፣ የተባበሩት መንግስታት የልማት ፕሮግራም ዋና ተወካይ፣ እንደዚሁም የተባበሩት መንግስታት የሰብአዊ እርዳታ አስተባባሪ ናቸው። ኢትዮጵያና ጠቅላይ ሚኒስትር አብይ አህመድ እየሄዱበት ያለው አቅጣጫ የዓለም አቀፉ ህብረተሰብ ድጋፍ እንዳለው ለአሜሪካ ድምፅ አብራርተዋል። በተለይም ጠቅላይ ሚኒስትሩ እየወሰዷቸው ያሉ የማሻሻያ እርምጃዎችን ዓለም አቀፉ ህብረተሰብ ከፍተኛ ቦታ እንደሚሰጣቸው ነው የሚናገሩት። ኢኮኖሚያዊ፣ ፖለቲካዊና ማህበራዊ የማሻሻያ እርምጃዎቹ ከፍተኛ ተቀባይነት አግኝተዋል። ይህ ማለት ደግሞ ኢትዮጵያ እየሄደችበት ባለው መንገድ በመንግሥት አቅጣጫ ላይ መተማመን አለ ማለት ነው። እየተካሄዱ ካሉት የማሻሻያ እርምጃዎች እንደዚሁም በድርቅና በግጭት ምክንያት የተፈናቀሉት ዜጎች ከሚያስፈልጋቸው ሰብአዊ ድጋፍ አንጻር ይህ መንግሥት እንዲሳካለት ድጋፍ ሊሰጠው እንደሚገባ የጋራ መግባባት አለ። የተባበሩት መንግሥታት ድርጅት ተወካይ አስተያየት ዓለም አቀፉ ሕብረተሰብ በኢትዮጵያ እየተካሄደ ላለው ለውጥ እያሳየ የቆየውን ድጋፍ የሚያንጸባርቅ ነው። ለውጡ እየተጓዘ ያለው ደግሞ በፈተናዎች ውስጥ ጭምር ነው። ይህንን እንደሚገነዘቡ የገለጹት የተባበሩት መንግሥታት ተወካይ ፈተናዎቹ የሚጠበቁ ናቸው ብለዋል። እውነቱን ለመናገር ፈተናዎች ሁል ሁልጊዜም ይኖራሉ። ጠቅላይ ሚኒስትሩ እየወሰዷቸው ያሉ የማሻሻያ እርምጃዎች የራት ግብዣ አይደሉም። ሁሌም ፈተናዎች ይኖራሉ። ዋናው ነገር ትልቁ ስዕል ላይ ማተኮር ነው። ለውጦቹ የታቀዱት በዚህች አገር ውስጥ ያለውን የመንግሥት አስተዳደር ለማሻሻል የህዝቡን የኑሮ ደረጃ ለማሳደግ፣ የኢኮኖሚ እድሎችን ለማስፋት፣ ለወጣቶች የሥራ እድሎችን ለመፍጠር ነው። ለምሳሌ የኢኮኖሚ ማሻሻያዎቹ የግሉን ዘርፍና ከውጭ የሚገባውንም መዋዕለ ነዋይ ተሳትፎዎች ያሳድጋሉ። እናም የማሻሻያ እርምጃዎች አሉ። ፈተናዎችም ሁልጊዜ ይኖራሉ። ነጥቡ ግን እየተሄደበት ካለው አቅጣጫ ትኩረትን አለማንሳት ነው። በተለያዩ አጋጣሚዎች የተከሰቱ ግጭቶችን ተከትሎ ያጋጠመው መፈናቀል ኢትዮጵያ በዚህ ሰዓት ከተጋፈጠቻቸው ፈተናዎች አንዱ ነው። በአገሪቱ የአስቸኳይ ጊዜ የምግብ እርዳታ ከሚያስፈልጋቸው 8.3 ሚሊዮን ዜጎች 2.7 ሚሊዮን የሚሆኑት በዚህ መንገድ የተፈናቀሉ ናቸው። የኢትዮጵያ መንግስትና ዓለም አቀፉ ተቋም ለእነዚህ ዜጎች ድጋፍ እንዲደረግ በቅርቡ ጥሪ አቅርበዋል። ሚስተር ቹማ እንደሚያምኑት ታዲያ የጠቅላይ ሚኒስትር ዓብይ አህመድ መንግስት ያገኘው ተቀባይነት ለእንደዚህ አይነት ጥሪዎች የተሻለ ምላሽ ለማግኘት ያስችላል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው እናመሰግናለን። አድማጮች አሁን ወደ ተከታዩ መጽሔት ርዕስ እንሻገራለን። በኦሮሚያ ክልል ምስራቅ ሸዋ ዞን እና በአማራ ክልል ሰሜን ሸዋ ዞን አዋሳኝ አካባቢዎች ላይ ተቀስቅሶ የነበረውን ግጭት በማስቆም ለዘላቂ መፍትሄ እንዲሰራ ሽማግሌዎችን ያሳተፈ ስራ ወይም ጥረት ጥረት መያዙ ተገለጠ። አስተዳደራዊ ወሰኖችን በአፋጣኝ መለየቱም ለመፍትሄ የፍለጋው አንዱ ወሳኝ እርምጃ መሆኑን ነው ባለሥልጣናቱ የጠቆሙት። ሙክታር ጀማል ተከታትሎታል። በኦሮሚያ ክልል ምስራቅ ሸዋ ዞን ቦሴትና ፈንታሌ ወረዳዎችና የአማራ ክልል ሰሜን ሸዋ ዞን ምንጃር ወረዳ አዋሳኝ ቀበሌዎች የተፈጠረው ግጭት ሳምንታት አስቆጥሯል። አሁን ድረስ ችግር ሆኖ የዘለቀው የወሰን ጉዳይ እልባት እንዲያገኝ በፌዴራል ደረጃ ጭምር አቅጣጫ ቢቀመጥም ስምምነቶቹም ገቢራዊ መሆን አለመቻላቸውን ጠቅሰው ችግሮቹ ወደ ግጭት እያመሩ ነው ይላሉ። የምስራቅ ሸዋ ዞን ጸጥታና አስተዳደር ምክትል ኃላፊው አቶ ቦሩ ጅሎ የግጭቱ መንስኤ ትልቁ ነገር የድንበር ጉዳይ ነው። የአስተዳዳሪ ወሰን በጊዜ ያለመጠናቀቁ ጉዳይ ነው። አንድ እሱ ነው። ሁለት ደግሞ መሬት ማስፋፋት፣ በፎርስ መሬት ማስፋፋት ነው የችግሩ መንስኤ ነው። ይሄን ደግሞ እንደ መንግስትም በሁለቱም ክልሎች ከዚህ በፊትም የአስተዳዳሪ ወሰን የድንበር ጉዳይ በሁለቱም በኩል ሸማግሌዎች ከሁለቱም ክልል ተቋቁሞ የጀመርንበት ሁኔታ ነው ያለው። ችግሩም ከተከሰተ በኋላ እነዚህ ግጭት እንዳይስፋፉ በሁለቱም በአማራ ክልልም በኦሮሚያ ክልልም የተሰሩ ስራዎች አሉ። በግጭቱ ከሁለቱም ወገን ጉዳት መድረሱ ተገልጿል። በአካባቢው ሰላም እንዲሰፍን ከማኅበረሰቡ ጋር ምክክር እየተደረገ መሆኑን የተናገሩት የሰሜን ሸዋ ዞን ጸጥታና አስተዳደር መምሪያ ኃላፊ አቶ ካሳሁን እምቢያለ ሁሉም ከወገንተኝነት በጸዳ ለሰላም መስራት እንዳለበትም መክረዋል። ግጭቱን የበለጠ የሚያባሉት ነገሮችን ለማስቆም ህግች የሆኑ ድርጅቶች በዛ አካባቢ ግጭቱን ጭምር በመምራት በማስተባበር እንቅስቃሴ እና ሚና የነበራቸው አካላትንም ጭነ እየለየን እንራለ ነው። በቁጥር ስር የሟስታን ጭምር መስራት ስለሚጠይቅ በየትኛውም ማዕቀፍ አሁን ሰው መሞት የለበትም፣ መጋጨት የለበትም። ጉዳዮችን ነገሮችን በፈቀን መንገድ በውይይት መስራት አለብን ብለን ትግል እያደረግን ያለ ነው። ከሁለቱም ሽማግሌዎች ተመርጠው ከአማራ ክልልም ከኦሮሚያ ክልልም ሽማግሌዎች ተመርጠው በአዋሳኝ አካባቢ ያሉ ባሉ ወረዳዎች ያሉ ሽማግሌዎች ተመርጠው ውይይት ጭምር ተደርጓል። እነሱም የተሰጣቸው ስራ አለ። ችግሮች እንኳን ቢኖር በሽምግልና በእርቅ ሊፈቱ የሚችሉበትን እድል እነሱም እየሰሩ ነው። እኛም በተቻለ መጠን ፍላጎቶች እንኳን ቢኖሩ ፍላጎቶች ከህዝብ በታች ናቸውና በፍላጎቶች መመንጨት ምክንያት ህዝብ መሞት፣ ህዝብ መክፈል፣ መፈናቀል የለበትም እነዚህ መፈሳት አለባቸው ብለን በተቻለ መጠን ጥረት እያደረግን ነው ያለ ነው። የግጭቱ መንስኤ የወሰን ችግር መሆኑን የገለጹት ሁለቱም ወገኖች ስር የሰደደ መሆኑንም ይናገራሉ። ይህን ጉዳይ ለመፍታት ከሁለቱም ወገን ሽማግሌዎች ተመርጠው እየተንቀሳቀሱ መሆኑም ተገልጿል። የምስራቅ ሸዋ የሀገር ሽማግሌ አቶ ማሞገዳ ችግሩ ትኩረት በማጣቱ ወደ ግጭት መሸጋገሩን ነው የሚናገሩት። ለዚህ ጉዳይ ያገባኛል የሚሉ ሰዎች በጥድፋ የተገናኙበት ሸማግሌ ነው ማለት ይችላል። ወደፊት ግን ይሄንን ከእያንዳንዱ ቀበሌ ጉዳዩ የሚመለከታቸው ታሪክ አዋቂዎች ሰዎች እንዲሳተፉበት የማድረግ ፍላጎት አለን። በሸማግሌዎች በኩል የተደረገውም ጥረት በተወሰነ ደረጃ ሁሉም ሰው ሰላም ስለሚፈልግ ከምንጃርና ከቦሰት ከፈንታ ላይ ሸማግሎች አዳማ ላይ ተገናኝተን ይህንን ጉዳይ ለሐሙስ ለመመልከትም ቀጠሮ ይዘናል። ስለዚህ በዚህ በኩልም የቀጠለው ጥረት በሽምግልና በኩል ውጤት ያስገኛል የሚል እምነት አለኝ። ልዩነቶችን በግጭት ለመፍታት መሞከር ውድመት እንጂ መፍትሄ ሊያመጣ አይችልም የሚሉት የአማራ ክልል ሰሜን ሸዋ ዞን ወገን ሸማግሌ አቶ ይርጋ የሻነው የሰው ልጅ ሞትና የባሰ ውድመት ለማስቀረት ከሁለቱም ዞን አስተዳደር ጋር በመነጋገር ግጭቱን እያረጋጉ መሆናቸውን ይገልጻሉ። ለዘላቂው መፍትሄ ግን ሁሉም ድርሻውን ሊወጣ እንደሚገባ አቶ ይርጋ ምክራቸውን ለግሰዋል። እሱ በጋራ ድንበር ላይ ያለው ወሰን ለቅድማ ዓለም በጣም መጥፎ ነገር እየሆነ ነው ያለው። እንዲው እውነት ክልልና ክልሎች መተው በአጭር ቀን ውስጥ ይህን ጉዳይ እንዲሁ ቢያውትና በጣም አድርገው የድንበር ውሳኔው ተጠናክሮ ሄዶ የድንበር ቢወሰን በጣም ጥሩ ነው። እውነት የወትሮ ነገር አይነሳም። ወደፊቱ ማቋም ያለው ነገር ይሆናል። ግጭት ላይ አይደርስም ነበር እና ለዛ ወሰኑ ቢጠቃለል ጥሩ ነው ለማለት ነው። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ። ሙክታርን እናመሰግናለን ወደ ቀጣዩ ዘገባ አለፍን። አራተኛው ዙር አገር አቀፍ የህዝብና ቤት ቆጠራ እንዲራዘም የቀረበው የውሳኔ ሐሳብ ተገቢ አይደለም ሲል የትግራይ ክልል መንግሥት አስታውቋል። የክልሉ መንግሥት በተጨማሪም የመንግሥትን ተአማኒነት ይሸረሽራል፣ ሕገ መንግሥቱንም ይጻረራል የሚል አቋም እንዳለው የትግራይ ክልል የንግድ ኢንዱስትሪና ከተማ ልማት ቢሮ ኃላፊ ዶክተር አብርሃት ሐስተ በትናንትና ዕለት በሰጡት መግለጫ አመልክተዋል። በኢትዮጵያ በተለያዩ አካባቢዎች የተፈናቀሉ ወገኖችን ወደ ቀያቸው የመመለስ ስራ እንደሚፈልገው ስላልተፈጸመ የቆጠራው ጊዜ እንዲራዘም የሚል የውሳኔ ሐሳብ የፌዴራል የህዝብና ቤት ቆጠራ ኮሚሽን ባለፈው ሳምንት ማቅረቡ አይዘነጋም። ለዝርዝሩ የመቀሌ ዘጋቢያችን ሙልጌታ አጽብሀ እንደሚከተለው አቅርቦታል። ከመጋቢት 29 2011 ዓ ም ጀምሮ በሁሉም የኢትዮጵያ አካባቢዎች ይካሄዳል ተብሎ የነበረው የህዝብና ቤት ቆጠራ ባለፈው ሳምንት የፌዴራል ህዝብ ቆጠራ ኮሚሽን ባካሄደው አስቸኳይ ስብሰባ አራተኛ የህዝብና የቤት ቆጠራ ላልተወሰነ ጊዜ እንዲራዘም መወሰኑን ተከትሎ የትግራይ ክልል መንግስት ትክክል አይደለም በማለት ተቃውሞታል። የክልሉ አቋም አስመልክቶ በትናንትናው ዕለት መግለጫ የሰጡት የኮሚሽኑ አባልና በምክትል ርዕሰ መስተዳድር ማዕረግ የትግራይ ክልል ንግድ ኢንዱስትሪና ከተማ ቢሮ ኃላፊ ዶክተር አብርሃም ተከስተ የቆጠራ ስራው በተያዘለት ጊዜ እንዲካሄድ የተለያዩ ዝግጅቶች ሲደረግ ቆይቷል ሲሉ ተናግሯል። ብዙ ሀብትና ጉልበት ወጪ የተደረገለት ትልቅ ሀገራዊ እቅድ በጊዜው አለመፈጸም ብክነት ነውና ለዚህም ተጠያቂ ሳይቀመጥለት ነው የተወሰነው ብለዋል። ውሳኔው ከህገ መንግስቱ ድንጋጌዎች ጋር እንደማይጣጣም ዶክተር አብርሃም ገልጸው፣ ችግሮች ቢያጋጥሙ እንኳን ፈጣን መፍትሄ በመስጠት ስራውን ማስቀጠል ይገባ ነበር እንጂ መራዘሙ ትክክል አይደለም ሲሉ ተናግሯል። በእኛ በኩል እንደ ትግራይ ክልል ቆጠራው በታቀደለት ጊዜ መካሄድ አለበት የሚል አቋም ነው የወሰድነው። ለዚህም አስፈላጊ ዝግጅት አድርገናል። በቀሩት ጊዜያትም የቀሩት ስራዎች ለማከናወን እና ቆጠራው በስኬት እንዲካሄድ ለማድረግ ዝግጁ መሆናችንን ተገምግመዋል ማለት ነው በኮሚሽኑ ጭምር። ስለሆነም ቆጠራው በእቅዱ መሰረት መካሄድ አለበት የሚል አቋም ነው ያራመድነው። መጋቢት 9 2011 ዓ ም የህዝብና የቤት ቆጠራ ስራው እንዲራዘም ከመወሰኑ ከ12 ቀናት በፊት ኮሚሽኑ ባካሄዱ ስብሰባ ሁሉም ስራዎች በታቀደው መሰረት እየሄዱ ናቸው ተብሎ ተገምግሟል ያሉት ዶክተር አብርሃም ተከስተ በአጭር ጊዜ ውስጥ ግን ትልቅ ችግር ሳይፈጠር ይህ ሀገር አቀፍ ትልቅ መርሃ ግብር እንዲራዘም መደረጉ የመንግስት አሰራር ግልጽነት የጎደለው መሆኑ ያሳያል ብለዋል። ለቆጠራ ስራው የሚያስፈልጉ ዘመናዊ የሞባይል ታብሌቶች፣ ጂፒኤስ እና ሌሎች ግብዓቶች በተ የተገዙበት ከመቶ ሰማንያ ሺህ በላይ ቆጣሪዎችና ተቆጣጣሪዎች ለስራው ዝግጁ በሆነበት ሁኔታ ቆጠራው እንዲራዘም የውሳኔ ሀሳብ መቅረቡ ስህተት ነው በማለት ተቃውመውታል። ይህ ቆጠራ መራዘም በውጭ አገራት መንግስታት የሀገሪቷ ታማኝነትም የሚሸረሽር ነው ብለዋል። ይሄ ቆጠራ በዓለም አቀፍ ደረጃም ትልቅ ትኩረት የተሰጠው ቆጠራ ነው። በቴክኖሎጂ የታገዘ ቆጠራ ስለሆነ የተለያዩ አካላት በተለየ መልኩ እየተከታተሉት የቆዩ ስራ ነው። ይሄ አንዳንዶቹም በገንዘብ፣ በቴክኖሎጂ፣ በሙያ እና በሎጂስቲክስ እየደገፉት መጥተዋል። ቆጠራው መራዘሙ የአመራር የመንግስት ውድቀት ያሳያል የሚል ሀሳብ ነው ያለን። የፌዴራል መንግስቱ ለውሳኔዎቹ፣ ለፖሊሲዎቹ ተፈጻሚነት ያለው ብቃትና ዝግጁነት አናሳ እንደሆነ ያሳያል የሚል ነት ነው ያለን። ለሶሻል ሚዲያ እና ለሌሎች ኃይሎች የሚያነሱት መነሻ በማድረግ የሚወስን መንግስት እየሆነ እንዳለ ነው ያየ ነው ብዙ ሀብት የፈሰሰበት ብዙ ኢንቨስትመንት የፈሰሰበት ስራ ሆኖ ሳለ ለኪሳራ የሚዳርግ ውሳኔ ነው። ህገ መንግስቱን የሚሸረሽር ውሳኔ ነው። በአጠቃላይም ከዚህ በኋላ ቆጠራ ይካሄዳል ወይ የሚለውን ጥያቄ በጣም ከባድ ጥያቄ ያደርጓል። የህዝብና የቤት ቆጠራ ኮሚሽን ባለፈው መጋቢት 9 2011 ዓ ም ባካሄደው ስብሰባ በግጭት ምክንያት የተፈናቀሉ በርካታ ወገኖች ወደ ቀያቸው የመመለሱ ስራ በበቂ ሁኔታ ባለመሰራቱ ቆጠራው እንዲራዘም የውሳኔ ሀሳብ ለተወካዮችና ለፌዴሬሽን ምክር ቤቶች እንዲቀርብ መወሰኑ ይታወሳል። ለቆጠራው የሚያስፈልጉ ግብአቶች ማሰራጨት ቢጀመርም ከትግራይ ክልል ውጭ ግብአቶች እንዳልተጓጓዙም ተገልጿል። ለአሜሪካ ድምጽ ሙልጌታ ጽቡሃ መቀለ። ሙልጌታ ለዘገባው እናመሰግናለን። አድማጮች ተከታዩ የመጽሔት ርዕስ ደግሞ ወደ ቫቲካን ይመልሰናል። የቫቲካን የሴቶች መጽሔት መስራችና ሴቶች የሆኑበት የአዘጋጆች ቦርድ አባላት የስም ማጥፋት ዘመቻ እየተካሄደብን ነው፣ በወንዶች ቁጥጥር ስር እንሆንም እየተሞከረ ነው የሚሉ ተቃውሞችን በማሰማት ከስራ ለመሰናበት ጭምር ወስነዋል ይላል የሴቶች ቤተ ክርስቲያን ዓለም የተባለው ወርሃዊ መጽሔት ቫቲካን ከምታሳትመው ዕለታዊ በቤተ ክርስቲያን ጉዳዮች ላይ የሚያተኩረው ጋዜጣ ጋር የተያያዘ ሲሆን ደናግል በካህናት የወሲብ በደል እየተፈጸመባቸው ነው በሚል መጽሔቱ ካወገዘ በኋላ የዕለታዊው ጋዜጣ አዲሱ አዘጋጅ በሴቶች መጽሔት ላይ አሻጥር እየፈጸሙ ነው ሲልም የሴቶች መጽሔት አዘጋጅ ኮሚቴ ከሷል። የአሜሪካ ድምጿ ዘጋቢ ዝላቲካ ሆክ ያጠናቀረችውን የዚህን ዘገባ ዝርዝር ትስታብላችሁ ታቀርበዋለች። የካቶሊክ ቤተ ክርስቲያን በካህናት የተፈጸሙ በደሎችን የመደበቅና አጥፊዎቹ እንዳይጋለጡ የመከላከል ታሪክ እንዳላት ተገልጿል። ይሁንና በደሎቹ እንደቀጠሉ የሚያሳዩ ሁኔታዎች መከሰታቸው አልቀረም። ባለፈው የካቲት ወር በቫቲካን የሴቶች መጽሔት ላይ ወጣ እትም ካህናት የወሲብ ጥቃት ፈጽመውብናል ያሉ ደናግል እንዳሉ አንዳንዶቹ ጽንስ ለማቋረጥ ተገደናል ማለታቸውን ዘገባው ጠቅሷል። ጽንስ ማስወገድ በካቶሊክ ቤተ ክርስቲያን የተወገዘ መሆኑ የሚታወቅ ነው። የሴቶች ቤተ ክርስቲያን ዓለም የሚባለው ወርሃዊ መጽሔት መስራች ጋዜጠኛ ሉሲታ ስካርፊያ ያብራራሉ እንደዚህ አይነት በደሎች እንደሚፈጸሙ የሚገልጹ በርካታ ዘገባዎች ደርሰውናል። ስለሆነም ስለ ጉዳዩ መናገር ያለብን ጊዜ ደርሷል። ይፋ ካላደረግነው ግን ስለ ጉዳዩ የጻፉልንና የነገሩን ሴቶችን ተአማኒነት እናጣለን። ሉሲታ ስካርፊያ ያይዞውም የቫቲካን ላ ኦሰርቫቶሬ ሮማኖ እለታዊ ጋዜጣ አዘጋጅ ባለፈው ጥር ወር መጽሔቱን በቁጥጥራቸው ስር ለማድረግ አቅደው ነበር። ነገር ግን መስራቿና ሴቶቹ አዘጋጆች ስራውን እንለቃለን በማለታቸው እንደ ተውት ገልጸዋል። መጽሔቱ በደናግል ላይ ስለሚፈጸመው የወሲብ ጥቃት ጽሑፍ ካወጣ በኋላ ደግሞ ለኦሰርቫቶሬ በሴቶቹ መጽሔት ላይ የአሻጥር ዘመቻ ከፈተ ይላሉ ስካርፊያ። አዲሱ ስራ አስኪያጅ መጀመሪያ በመጽሔቱ ዝግጅት ስብሰባዎቻችን ላይ ለመሳተፍና ሌሎችም እንዲሳተፉ ለመጋበዝ ሞከሩ። ይሄ ደግሞ ተደርጎ አያውቅም። ለብዙ ዓመታት አብሮና ተቀራርቦ ሲሰራ የቆየውን ቡድን መከፋፈል ይሆናል። ይህን ሙከራ ለማቆም ችለናል። ከዚያ በኋላ ስራችንን መና የሚያደርግ ጽሁፍ በዕለታዊው ጋዜጣ ለኦዘርቫቶሬ ሮማኖ ላይ ወጣ። ጽሁፉ ሴቶች በካቶሊክ ቤተ ክርስቲያን ስለሚኖራቸው ሚና የሚገልጽ ሲሆን ከእኛ አቀራረብ የተለየ ሆኖ ሳለ ምላሽ እንድንሰጥበት አልተደረገም። በአንድ ትም ውስጥ ሁለት የተለያዩ መንፈሶች ያሉ ነበር የሚመስለው የእኛን የሚጻረር አይነት ማለት ነው። ስለሆነም በሴቶች መካከል ፍጥጫ እንዲኖር ስላልፈለግን ከሰባት ዓመታት በኋላ ስራውን ለማቆም ወሰን። በደናግል ላይ ስለሚፈጸሙ የወሲብ ጥቃቶች ጽሑፍ መውጣቱ ለዘመናት ተደብቆ የቆየ ጉዳይ ይፋ እንዲሆን በማድረግ ተሞግሷል። ይህ ጽሑፍ ከወጣ በኋላ ርዕሰ ሊቃነ ጳጳሳት ፍራንሲስ ድርጊቱ እንደሚፈጸም አምነው ተቀብለዋል። ከላይ በባለስልጣናት የተመደብን ሳይሆን አዲስ ሀሳብ ስላለን እንከበር ነበር፣ ይላሉ ስካርፊያ ለቫቲካን። በእርግጥም በጣም አዲስ ክስተት ነበር። በበላዮች ተመርጠን ሳይሆን አዲስ ተነሳሽነት አዲስ ነገር ይዘን የመጣን ነበርንና እኛው ነበርን የፈጠር ነው ከረሳ ሊቃነ ጳጳሳት ቤኔዲክት ፈቃድ ካገኘንም በኋላ ምንጊዜም ቢሆን ራሳችንን ችለን ነበር የምንሰራው። የመጽሔቱን ኃላፊም እንመርጥ ነበር። የአዘጋጅ ኮሚቴውን የምንመርጠው እኛው ራሳችን ነበርን። ግሩም የሆነ የምሁራን ቤተ ሙከራ ነበር። የላ ኦሰርቫቶሬ ሮማኖ ጋዜጣ ስራ አስኪያጅ አንድሪያ ሞዳ የሴቶቹን መጽሔት ለማዳከም አልሞከርኩም። በቫቲካኑ ዕለታዊ ጋዜጣ ላይ የሌሎች ሴቶች ድምፅና አመለካከት እንዲጸባረቅ ስለፈለግኩ ነው የሚል መግለጫ አውጥተዋል። አድማጮች፣ አሁን ጥቂት ማስታወሻዎችና ማሳሰቢያዎች ይኖሩናል። ቀዳሚው ማስታወሻ ስለ አሜሪካ ድምፅ የሳተላይት ስርጭት መቋረጥ። የተከበራችሁ የአሜሪካ ድምፅ አድማጭና ተከታዮች በሳተላይት ግንኙነት በተፈጠረ ጊዜያዊ የቴክኒክ እክል ሳቢያ የናይልሳት ስርጭታችን ለተወሰነ ጊዜ አድማጮች ዘንድ እንደማይደርስ አረጋግጠናል። እናንተም በዘጋቢዎቻችን አማካኝነት በኢሜልም እንደምትልኩልን አረጋግጠናል። ይቅርታ ጠይቀናል። አሁንም ይቅርታችን ይቀጥላል። የሥራ ኃላፊዎቻችን በተሻለ ፍጥነት ችግሩ ይፈታል ብለውናል። የአየር ስርጭቶቻችንን ታዲያ በአጭር ሞገድ አሁን እንደሚተላለፈው በ22፣ በ25ና በ31 ሜትር ባንዶች እንዲሁም ከሁለት ከምሽቱ ሁለት ሰዓት እስከ ሁለት ሰዓት ተኩል ከዚህ ቀደም ብሎ ደግሞ የጋቢና ፕሮግራም በ49 ሜትር ባንድ ላይ እንዲሁም በፌስቡክ በቀጥታ የሚሰራጩው በመሆናችን በፖድካስትና በድረገጻችን ላይም ፕሮግራሞቻችንን በሚቀላችሁ መንገድ በመከታተል አብራችሁን እንድትቆዩ እንጠይቃለን። በቅርቡም ይህ ችግር ሙሉ በሙሉ እንደሚፈታ በሳተላይት አድማጮቻችንም በለመዳችሁት መንገድ እንደምታገኙ ቃል እንገባለን። ሁሉን አቀፍ ለሆነ ለሚዛናዊና ትክክለኝነቱ ለተረጋገጠ መረጃ የምንጊዜ ምርጫችሁን የአሜሪካ ድምፅን ተከታተሉ። እሱ እስኪሰራ ግን አንድ ማሳሰቢያ ያለኝ እኔ የግል ሬዲዮ የነበራቸው ሰዎች ሬዲዮ ማድመጥ ትተዋል፣ በናይል ሳት ለምደው። ስለዚህ ናይል ሳታችን እስከሚሰራ በሬዲዮ ተከታተሉን እባካችሁ ጥግ የያዘችውን ሬዲዮ አራክፋችሁ ጠረቅ ጠረቅ አድርጋችሁ አስተካክሉ እያልክ ነው። በጣም ግሩም ነው። ያየና ነው የምንመስለው። ከታላቅ አክብሮት ጋር የአሜሪካ ድምጽ አድማጮች። ሌላ የፕሮግራም ማሳሰቢያ ይኖራናል። ለዚህ ግድም ለጥያቄው መልስ የተሳትፎ ጥሪ ነው። ተከታዩ በአሁኑ ጊዜ በተለያዩ የኢትዮጵያ ከተሞችና በየአካባቢዎቹ እየታየ ያለው የመሬት ወረራ ሲሉ ባለሥልጣናቱ የሚጠሩትና ይህ እንቅስቃሴ በሌላ በኩል ደግሞ ሕገ ወጥ የሚባሉ ቤቶችን የማፍረስ እርምጃ አነጋጋሪ እየሆነ መጥቷል። ይህንን ችግር ድሬዳዋ ለመፍታት ያሰበችበት መንገድ ኦሮሚያ ውስጥ እየታየ ካለው ሁኔታ የተለየ ነው። የከተማይቱ የመሬት አያያዝ ቢሮ ኃላፊ ዶክተር ደራራ ሁቃ በመሬት ወረራ ስለተገነቡ ህገወጥ ናቸው የሚባሉትን ሃያ ሺህ ቤቶች እንደማያፈርሱ ተናግረዋል። በሌላ በኩል ደግሞ የኢትዮጵያን የተለያዩ የህብረተሰብ ክፍሎች እያጋጨና እያበጣበጠ ያለው ሕገ መንግሥቱ ነው ሲሉ ክስና ወቀሳ የሚያሰሙ የአስተሳሰብ መሪዎችና የፖለቲካ ሰዎች ብዙ ናቸው። ቦስተን ማሳቹሴትስ የሚገኙት የሕግ ባለሙያ ድርጅት የሕግ ባለሙያው አቶ ደረጀ ደምሴ ቡልቶ በቅርቡ አዲስ አበባ ላይ ተደርጎ በነበረው የራእይ ለኢትዮጵያ ሰባተኛ ጉባኤ ላይ ባቀረቡት ጽሑፍ ይህንን የሕገ መንግስቱን ጉዳይ ፈትሸውታል ለጥያቄው መልስ በሁለቱ ዋና ዋና ጉዳዮች ላይ ለአድማጮች ጥያቄዎች መልስ እንዲሰጡ የድሬዳዋውን ዶክተር ድራንና የቦስተኑን አቶ ደረጀን ጋብዟል ጥያቄዎቻችሁን ከዛሬ ጀምራችሁ እስከ ነገ በስቲያ ሐሙስ እስከ ነገ እስከ ነገ ሐሙስ ምሽት እንድትልኩልን ጋብዛለን። አድማጮች ለጥያቄዎቻችሁ ለመላሾቹ በቀጥታ ማቅረብ የምትፈልጉ ከሆነ ጥያቄዎቻችሁን፣ የስልክ ቁጥሮቻችሁን ብትልኩልንም ፕሮግራሞቹ ሲቀረጹ ደውለን እናገኛችኋለን። በድምፅ ለማኖር የምትፈልጉ በስልክ ቁጥር 202 205 9942 ደውላችሁ የውስጥ መስመር 14 ላይ ጥያቄዎቻችሁን በድምፅ በተቀረጸ መሳሪያ መሠረት አኑሩ። ወይም በኢሜይል ሆርን አት ቪኦኤ ኒውስ ዳት ካም ላይ ጻፉልን። ወይም በፌስቡክ አት ቪኦኤ አማሐሪክ ላይ አስፍሩ። ለጥያቄው መልስ ተሳተፉ። አሁን አዲሱ እ የለኝም እኮ ምንድን ነው? የርዕሰ ወሬዎችን አንድ አርባ ሰከንድ ይልሃል። በኢትዮጵያ የተባበሩት መንግሥታት ድርጅት ቋሚ ተጠሪ ኢነስ ቹማ የኢትዮጵያ መንግስት በትክክል እየተጓዘ ነው ሲሉ ተናገሩ። ስኬታማ እንደሚሆንም ድጋፍ ያስፈልገዋል ሲሉ አክለው ተናግረዋል። ጠቅላይ ሚኒስትሩ እየወሰዳቸው ያሉ የማሻሻያ እርምጃዎች ቀላል እንዳልሆኑ የተናገሩት ሚስተር ቹማ እያጋጠሙ ያሉ ፈተናዎች መታየት ያለባቸውም ከዚሁ አኳያ እንደሆነ መክረዋል። በኤረር ከተማ ለአስር ቀናት ተሰብስበው የነበሩት የኢሳና ጉርጉራ ጎሳዎች የሀገር ሽማግሌዎች እርቅ መሳካቱን የሂደቱ ተሳታፊዎች በተለይ ለቪኦኤ አስታውቀዋል። ባለፉት ወራት በሁለቱ ጎሳዎች መካከል የተፈጠረው ግጭት ለሰዎች ሞት፣ አካል ጉዳት የንብረት ውድመትና የመስኖ እርሻ ጥፋት መንስኤ እንደነበር የተገለጠ ሲሆን የተበደሉ ወገኖች እንዲካሱ መስማማታቸውንም የኢሳ ጎሳ የሀገር ሽማግሌና የእርቁ ሂደት አስተባባሪ አቶ አብዶ ኡመር እንዲሁ ለቪኦኤ ገልጠዋል ዋና ዋናዎቹ ዜና እነዚህ ነበሩ። አድማጮች፣ አሁን ወደ ሁለተኛ አጋማሽ ስርጭታችን በርዕሰ ወሬዎቹ ዘልቀናል። ወደ ቅንብሮቹ ክፍለ ጊዜ ነው የምንሻገረው። ቀዳሚው ታዲያ ዲሞክራሲ በተግባር የዩናይት ስቴትሱ ፕሬዚዳንት 2016 ፕሬዝዳንታዊ ምርጫ ዘመቻ ከሩሲያ ጋር ግንኙነት ኖሮት እንደው እንዲያጣሩ የተሰየሙት ልዩ ምርማሪ ሰሞኑን ባቀረቡት ሪፖርት መሰረት የፈጸሙት ወንጀል ያለመኖሩን ጠቅላይ አቃቤ ሕጉ ማስታወቃቸው ይታወሳል። ፕሬዚዳንቱ ይህንኑ ተከትሎም ወደ ተከላካይነት ለመግባት ጊዜ አላባከኑም፣ ይለናል ተከታዩ ቅንብር። በዚህ ጉዳይ ላይ የዲሞክራቲክ ፓርቲው አመራሮችና የክሬምሊን ቤተ መንግስት ቃል አቀባይ የሰጧቸውን አስተያየቶችና ሌሎች ዘጋቢዎች አካቶ ሰለሞን ክፍሌ በምሽቱ ዲሞክራሲ በተግባር ቅንብር እንደሚከተለው አቅርቦታል። የዩናይትድ ስቴትስ ጠቅላይ አቃቤ ሕግ ዊልያም ባር በእሁዱ ደብዳቤያቸው ሮበርት ሙለር በ2016ቱ ምርጫ የሩሲያን ጣልቃ ገብነት አስመልክቶ ስላካሄዱት ምርመራ ያወጡት ሪፖርት ፕሬዚደንት ዶናልድ ትራምፕ ወይም ከዘመቻው ጋር ግንኙነት ያለው ማንኛውም ሰው ከሩሲያ ጋር ስለ ማሴሩ ወይም ስለ መተባበሩ ያገኙት ምንም ማረጋገጫ የለም ብለዋል። ባር በዚህ ሁለት ሀያ ሁለት ወራት የፈጀውን የሙለርን ፍሬ ነገሩን ብቻ የያዘ ሪፖርት ለዩናይትድ ስቴትስ የተወካዮች ምክር ቤትና ለሕዝብ ይፋ አድርገዋል። ሮበርት ሙለር ግን የደረሱበትን ድምዳሜ ለዩናይትድ ስቴትስ ፍትሕ ሚኒስቴር የሰጡት ከሁለት ቀናት ቀደም ብለው ዓርብ ዕለት ነው። የምርመራው ውጤት ከተገለጸ ጥቂት ጊዜ በኋላ ፕሬዝደንት ትራምፕ በዋይትሃውስ የእስራኤሉን ጠቅላይ ሚኒስትር ቤንጃሚን ኔታንያሁን ያስተናግዱ ነበር። በዚህ ወቅት ለጋዜጠኞች ሲናገሩ ስለ ተካሄደው ምርመራ በስሜት ነበር ያስረዱት። ልነግራችሁ ወዳለሁ ይችን አገር ወዳታለሁ። ይችን አገር መውደድ የሚቻለኝን ያህል ወዳታለሁ። እንደ ቤተሰብና እንደ እግዚአብሔር ወዳታለሁ። እነርሱ ያደረጉት ግን ሐሰተኛና መጥፎ ተግባር ነው። አሁን በእኔ ላይ የደረሰው ችግር ወደፊት በየትኛውም ፕሬዝዳንት ላይ እንዲደርስ አንፈቅድም። ፕሬዝደንት ትራምፕ በጉዳዩ ምንም ያህል ይናደዱ እንጂ፣ ታዲያ ሮበርት ሙለር ያካሄዱት ምርመራ ሚስተር ትራምፕን ጨምሮ የምርጫ ዘመቻቸው ከሩሲያ ጋር አለማሴሩን በማረጋገጡ ድል ማድረጋቸው ተሰምቷቸዋል። የሙለር ሪፖርት በነገራችን ላይ ፕሬዝደንቱ በፍትህ አሰራሩ ጣልቃ ስላለመግባታቸው ግን ሙሉ በሙሉ ነጻ አያደርጋቸውም። ጠቅላይ አቃቤ ሕጉ ዊልያም ባር በበኩላቸው ይህን ክስ አስመልክቶ ሕጋዊ ሂደቱን ለማስቀጠል የሚያስችል በቂ ማስረጃ የለም ይበሉ እንጂ ሙለር የደረሱበት ድምዳሜ ማለትም ትራምፕን ሙሉ በሙሉ ነጻ እንዳላወጣ አውስተዋል። ሪፖርቱ በወጣ ማግስት ሰኞ የዋይትሐውስ ቃል አቀባዩን ሳራ ሳንደርስን ጨምሮ የትራምፕ ደጋፊዎች በመገናኛ ብዙሃኑ ላይ ያነጣጠሩ ጥቃቶችን ከፍተዋል። መገናኛ ብዙሃኑ የተዛቡና ጎጂ የሆኑ የሐሰት ዜናዎችን ማቅረብ ብቻ ሳይሆን የዩናይትድ ስቴትስን ፕሬዝደንት ከስልጣን እናባረራለን የሚል ተስፋ ነበራቸው። ሌላው የትራምፕ ጠንካራ ደጋፊ ሪፐብሊካኑ ሴናተር ሊንሲ ግራም በበኩላቸው አሁን ጊዜው ያለፈውን ወደ ኋላ ትተን ወደፊት የምንጓዝበት ነው ብለዋል አንዳንድ ሰዎች አሉ ፈጽሞ የሙለርን ሪፖርት የማይቀበሉ እኔ የምለውን ወይም ውሊያም ባር የሚያደርጉትንም እንዲሁ ነገር ግን በማንኛውም መመዘኛ ሚስተር ሙለር በትራምፕ የምረጡኝ ዘመቻ ላይ ጥልቅ ምርመራ ሂደት አካሂደዋል። የተቃዋሚው የዲሞክራቲክ ፓርቲ አባላት ግን ሚስተር ሙለር ፕሬዝደንቱ በፍትህ አሰራሩ ጣልቃ ገብተዋል ሲሉ ባቀረቡት ሪፖርት ላይ ማትኮር ይፈልጋሉ። ይህም ብቻ አይደለም፣ ተቀንጭቦና ቁም ነገሩ ብቻ ተጨምቆ ሳይሆን ሙሉ የሙለር ሪፖርት ለሕዝብ ይፋ እንዲደረግ ጠይቀዋል። የኒውዮርኩ ጄሮልድ ናድለር በሴኔቱ የፍትህ ኮሚቴ ሊቀመንበር ያስረዳሉ ሮበርት ሙለር የደረሱበት ድምዳሜ ከሚሰጡት መልስ ይልቅ ብዙ ጥያቄዎችን የሚያስነሳ ነው። በተለይ ራሳቸው እንደ ተናገሩት ፕሬዝዳንቱን ነጻ ሊያወጡ የማያስችሉ መረጃዎች አሉኝ ከሚሉት አንጻር ፕሬዝዳንቱ ስልጣናቸውን በመጠቀም በፍትህ አሰራሩ ጣልቃ ገብተዋል የሚለው የወቅቱ ጥያቄ በሁለት ሺህ ሀያው የምርጫ ዘመቻም ሊነሳ እንደሚችል ይገመታል። በተለይ እንደ ሴናተር በርኒ ሳንደርስ ያሉ የዲሞክራቲክ ፓርቲው ተፎካካሪዎች ይዘውት ሊሄዱ እንደሚችሉ ታምኖበታል። በርኒ ሳንደርስ፣ ሙሉውን የምርመራ ሪፖርት ነው ማየት የምፈልገው፣ ምክንያቱም ማንም ሰው በተለይ እኚህ ፕሬዚዳንት ከሕግ በላይ ሊሆኑ አይችሉም። ፕሬዝደንት ትራምፕ ለጊዜው ከሮበርት ሙለር ምርመራ ያመለጡ ቢመስልም ኮንግሬሱና የኒውዮርክ ጠበቆች የያዟቸው ምርመራዎች ይጠብቋቸዋል። በእርግጠኝነት ግን በልዩ መርማሪው የተሰጠው ሪፖርት ለትራምፕ ፖለቲካ ከፍተኛ ግፊት እንደሚሰጥ ይታመናል። በተለይ ከሥልጣን የመባረራቸውን ዕድል ከመቼውም በበለጠ ያጨልማል ሲሉ የቨርጂኒያ ዩኒቨርሲቲው ምሁር ላሪ ሳባቶ ያስረዳሉ። ፕሬዝዳንቱ ከሥልጣን መባረር አለባቸው ብሎ መከራከር ቀላል ነው። በእርግጠኝነት ከሥልጣን ማስነሣቱንና ለዚያ የሚያበቃውን ሕጋዊ ሂደት ተግባራዊ ማድረጉ ግን ፈጽሞ የማይቻል ነው። ትራምፕ በዚህ መሃል የሙለር ምርመራ ውጤት ያስገኘላቸውን የፖለቲካ ድል እያጣጣሙ ለመጪው ፕሬዝደንታዊ ምርጫ ባለ ኃይላቸው መንቀሳቀስ ጀምረዋል። ይህ በእንዲህ እንዳለ የክሬምሊን ቤተ መንግሥት ቃል አቀባይ ከምርመራው ውጤት በኋላ አስተያየት ሰጥተዋል። በተለይ የ2016ቱ የትራምፕ የምርጫ ዘመቻ ከሩሲያ ጋር አላሴርም፣ አልተባበረም መባሉ አስደስቷቸዋል። ቃል አቀባዩ ዲሚትሪ ፔስኮቭ ስለዚሁ ሲናገሩ የሩሲያ መንግሥት ከዩናይትድ ስቴትስ ጋር ግንኙነቶችን ለማሻሻል ዝግጁ ነው ብለዋል። አድማጮች የምትከታተሉት በ22 በ25ና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። ለቀደመው የዲሞክራሲ በተግባር ፕሮግራሙ ሰለሞን ክፍሌ እናመሰግናለን። አሁን ወደ ሳምንታዊው ቤተሰቦች ሴቶችና ቤተሰብ ከሴቶችና ቤተሰብ አስቀድመን የቅድሙ ማስታወሻ እናስታውስ። ሰዎች አግኝቸዋለ የአድማጮች የጥያቄው መልስ ተሳትፎ አድማጮችን ለመጠየቅ ወይም ለማሳሰብ ነው። ጉዳዩ እንዲህ ነው። በአሁኑ ጊዜ አድማጮች በተለያዩ የኢትዮጵያ ከተሞችና በአካባቢዎቻቸው እየታየ ያለው የመሬት ወረራ ሲሉ ባለሥልጣናቱ የሚጠሩት እንቅስቃሴና በሌላ በኩል ደግሞ ሕገወጥ የሚባሉ ቤቶችን የማፍረስ እርምጃ እያነጋገረ ይህን ችግር ድሬዳዋ ለመፍታት ያሰበችበት መንገድ ኦሮሚያ ውስጥ እየታየ ካለ ሁኔታ የተለየ ነው። የከተማይቱ የመሬት አያያዝ ቢሮ ኃላፊ ዶክተር ደራራ ሁቃ በመሬት ወረራ ስለተገነቡ ህገወጥ ናቸው የሚባሉ ሃያ ሺህ ቤቶች እንደማያፈርሱ ተናግረዋል። በሌላ በኩል ደግሞ የኢትዮጵያን የተለያዩ ህብረተሰብ ክፍሎች እያጋጨና እያበጣበጠ ያለው ህገ መንግስቱ ነው ሲሉ ክስና ወቀሳ የሚያሰሙ የአስተሳሰብ መሪዎችና የፖለቲካ ሰዎች በርካቶች ናቸው። ቦስተን ማሳቹሴትስ የሚገኙ የህግ ባለሙያው አቶ ደረጀ ደምሴ ቡልቶ በቅርቡ አዲስ አበባ ላይ ተደርጎ በነበረ የራእይ ለኢትዮጵያ ሰባተኛ ጉባኤ ላይ ባቀረቡት ጽሑፍ ይህን የህገ መንግሥትን ጉዳይ ፈትሸውታል። ለጥያቄው መልስ በሁለቱ ዋና ዋና ጉዳዮች ላይ ነው። እንግዲህ ለአድማጮች ጥያቄ መልስ እንዲሰጡ እንግዳ የጋበዘው ተጋባዥ እንግዳ የድሬድዋውን ዶክተር ደራራን እና የቦስተኑን የህግ ባለሙያ አቶ ደረጀን ነው የጋበዝ ነው። ታዲያ ጥያቄዎቻችሁን ከዛሬ ጀምሮ እስከ ነገ ሐሙስ ምሽት ድረስ እንድትልኩልን እንጋብዛለን። ነገ ከነገ በስቲያ አርብ ታዲያ የሚቀረጽበት ሰዓት ስለሆነ በድምፅ የምትልኩት በዚያ ሰዓት መልእክታችሁን ለማድረስ ተሰናዱ። አዎ እስከ ነገ ድረስ ደውሉ። ጥያቄዎቻችሁንም እዛ ላይ ታደርጋላችሁ። ድምጻችሁ ተመልሶ ይሰማል ለእንግዶቹ፣ እንግዶቹም ይመልሳሉ ማለት ነው። ጥያቄዎቻችሁን ለመላሾቹ በቀጥታ ለማቅረብ የምትፈልጉ ከሆነ እንዳልኩት ስልክ ቁጥሩን ብትልኩ፣ እኛ ደግሞ ቀርጸን ድምጻችሁን ቀርጸን እናሰማለን። አሁን የስልክ ቁጥራችንን ለማስታወስ 2022059942 የውስጥ መስመር 14 ነው። አሁን ቀደም ብለን ወደ አስተዋወቅ ነው ሴቶችና ቤተሰብ ነው የምንመለሰው። አድማጮች የኢትዮጵያ ሴቶች መብት ማዕከል በእንግሊዝኛው አጽህሮት መጠሪያው ክሩ በየአመቱ እንደሚያደርገው አመታዊ ጉባኤውን ባለፈው ቅዳሜ እዚህ ዋሽንግተን ዲሲ ላይ ያካሂዷል። ቆንጅት ታየ ለዛሬ ሴቶችና ቤተሰብ እንዲህ አሰናድተዋለች። ጉባኤውን ለመጀመሪያ ጊዜ በዋሽንግተን የኢትዮጵያ ኤምባሲ ነበር ያካሄደው። ከአመት በፊት የተቃውሞ ድምፅ ልናሰማ ደጃፉ ላይ ለዚያውም ከመንገድ ባሻገር ነበር የምንኮለኮለው። ዛሬ ኤምባሲ ውስጥ ጉባኤያችን መካሄዱ ታሪካዊ ነው ይላሉ ከማዕከሉ መስራች አባላት መካከል አንዷ የሆኑት ወይዘሮ ወሰንየለሽ ደበላ። በውጭ ጉዳይ ሚኒስቴር የሴቶች ህጻናትና ወጣቶች ጉዳይ ዲሬክተር ወይዘሮ አልማዝ ገበያውም በጉባኤው ላይ ተገኝተው ንግግር አድርገዋል። ተናጋሪዎቹ ዶክተር መና ደምሴ፣ የዩናይትድ ስቴትስ ኮንግረስ ጥቁር አሜሪካውያን አባላት ፋውንዴሽን ኮንግሬሽናል ብላክ ኮከስ የምርምር ምክትል ፕሬዚደንት የሆኑት፣ የዩ ኮድ ግርልስ መስራች የኮምፒውተር ሳይንስ ፕሮፌሰሯ ቤተልሄም ግሮንበርግ እና የፓን አፍሪካን ሴቶች ድርጅት ፓድዋ መስራች ዶክተር ሬሚ ዱሌ አነቃቂና አስተማሪ ንግግሮችን አድርገው ተሰብሳቢውን አስደስተውልናል ብለዋል። ወይዘሮ ወሰንየለሽ በጣም ደስ ብሎናል። ብዙ ሰው ነው የመጣው ተናጋሪዎቻችንም ሴቶችን የሚያበረታቱ መልእክቶችን አስተላልፈውልናል። ብዙ ትምህርት አግኝተናል ብዬ ገምታለሁኝ። ጥሩ ጥያቄን ያነሳሽው ኢትዮጵያ ኤምባሲ ከዚህ ቀደም ብሎ በነበሩት አመታት በሰላማዊ ሰልፍ በተቃውሞ የምንመጣበት እንዳውም አጥሩ ጋማ እንደርስም ነበረ። ከአጥር አሻገር ነበረ ቆመን ተቃውሞ የምናሰማው የነበረ። ይሄ ሁሉ ነገር አልፎ ለውጥ መጣና ለመጀመሪያ ጊዜ በኢትዮጵያ ኤምባሲ ሀገራችን የገባን ያህል ነው የሚሰማን። ደስ የሚል ታሪካዊ ቀን ነው እንላለን። የዘንድሮን ኮንፈረንስ አዲስ ቀን ካሉ ዘንድ ዘንድሮ ብዛት ያላቸው ሴቶች ለስልጣን ቦታ በቅተዋል። ግማሽ በግማሽ ካቢኔው አባላት ሴቶች ናቸው እና ያን እንዴት ታዩታላችሁ? አንደኛ በጣም በጣም ደስ ብሎናል። ይሄ ቀን እንዲመጣ ደግሞ በጣም ብዙ የታገሉ ብዙ ህይወታቸውን መስዋዕት የከፈሉ እህቶቻችንም ወንድሞቻችንም አሉ። በኢትዮጵያ ውስጥ የሴቶች ጥያቄ ከተነሳ ቀደም ብሏል። በብዙ መስዋዕትነት የተገኘ ድል ስለሆነ ደስ እያለን እንደገና ለቀጣዩ ትግላችን ደግሞ ይሄ ውክልና ከላይ ብቻ ሳይሆን እስከ እስከታች ድረስ ወርዶ የሴቶች ተሳትፎና ውክልና እንደዚህ አድጎ ማየት ስለምንፈልግ ከዚህ ተነስተን ደግሞ የሚቀጥለውን ምዕራፍ እንታገላለን። እሺ፣ ወይዘሮ ወሰን እንግዲህ ባለፈው የዓለም አቀፍ የሴቶች ቀን ማርች ኤት ክብረ በዓል ላይ ጠቅላይ ሚኒስትር አብይ አህመድ ተገኝተው ንግግር ሲያደርጉ ሴቶች ድምጻችሁ፣ የሰላም ድምጻችሁ በደንብ ስለማይሰማ የጥፋት ድምፆች እየጎሉ ነው። ድምፃችሁን አሰሙ። እናንተ ዝም ስትሉ ሌላው የሚጮኸው ነው የሚሰማ ብለው በረጥሪው ሲያደርጉ የነበረው እንግዲህ የለውጡ ሂደት እያለም ግጭቶች አሉ፣ ሰዎች ይፈናቀላሉ፣ የሴቶች ሚና ምንድን ነው ይላሉ። ልክ ነው፣ እኔም ሰምቸዋለሁኝ። እርግጥ እውነታቸውን ነው። ገና የተስፋ ጭላንጭሉ ገና አልሰፋም። ያለው ቀደም ብሎ የተነዛ ብዙ መከራዎችና ችግሮች፣ ብዙ ክልሎች ስላሉ የተከለለብን ሁሉ እስክናጠራ ድረስ ሰላም የራቀ ሊመስለን ይችላል ግን እናሸንፈዋለን ብዬ ነው የማስበው። ግን የሴቶች በዚህ ጉዳይ ላይ መሳተፍ በጣም በጣም ወሳኝ ነው። ለዚህ ነው የሴቶች ድርጅት ማበብ አለበት እና አቅማቸውን ማጎልበት አለብን ይህንን ነገር እንዲዋጉ እነሱ ካልተሳተፉበት ደግሞ ሰላም አይገኝም ብዬ ነው የማስበው። ምክንያቱም ቸው አንደኛ በዚህ ጉዳይ ላይ የመጀመሪያ ተጠቂዎች ሴቶችና ሕፃናት አቅመ ደካማ ሽማግሌዎች ናቸው እየተጠቁ ያሉት አሁን በመፈናቀሉ ሂደት ላይ ስናየው። ስለዚህ መከራው የእነሱ ስለሆነ ያውቁታል። ይሄንን ለማጥፋትም ትልቅ የታመቀ ጉልበትና ኃይል አላቸው፣ ገና አልተጠቀምንበትም። እውነታቸውን ነው ሴቶች ቢጮሁ ይሄ ሁሉ ይጩኸት ይበርዳል ይቀንሳል ብዬ ነው የማስበው ና ትልቅ ሚና አላቸው በዚህ በማህበራዊ መገናኛ ላይ የሚነዙ ወሬዎች አደጋ እያመጡ ነው የሚለውንም እያጣራችሁ አዳምጡ። የሚሰጣችሁን ብቻ አትመኑ የሚልም ጥሪ ነው ከየ ቦታው የሚተላለፈው እና በዚህ አጋጣሚ ምን ምን ይላሉ? አንዳንድ ጊዜ በግዑዝ ነገር ላይ ሙከራ ብናደርግ ግዑዝ ስለሆነ መልሰን ልናገኘው እንችላለን። ግን በሶሻል ሚዲያ የምናደርጋቸው አነጋገሮቻችን፣ የምንጠቀምባቸው ቃላቶች፣ የምናስተላልፈው መልእክት በሰው ላይ የሚሰራ ሙከራ ነው። ሰውን ደግሞ እንደገና መልሰን አናገኘውም ሰው ከጠፋ በኋላ። ስለዚህ ሶሻል ሚዲያ ተጠቃሚዎች፣ ሶሻል ሚዲያ አዳማጮች በጣም ጥንቃቄ ሊወስዱ ይገባል። አንድ ጊዜ መለስ ብለው ማስታወስ አለባቸው እናታቸውን፣ አባታቸውን ልጆቻቸውን ወንድሞቻቸውን፣ ዘመዶቻቸውን ማስታወስ አለባቸው። ሰላም ደፈረሰ ማለት ለአንድ ሰው ብቻ አይደለም ወይም ለአንድ ወገን ብቻ አይደለም። ሁሉንም ይዞ የሚጠራርግ የሚሄድ ጎርፍ ነው። ተቀባዮችም ዝም ብሎ ያገኙትን ማዳመጥ ያገኙትን ሁሉ ሼር ማድረግ የለባቸውም። ቢያንስ ሰምተው ለራሳቸው ማጥፋት መቻል አለባቸው። ጥሩ ነገር እንናገርበት አንደበታችንን። ሁልጊዜ አፍራሽ የሆኑ ነገሮች እኛንም ይዘውን ነው የሚሄዱት፣ ልጆቻችንን ይዘው ነው የሚሄዱት እና ያለንበትን የ21ኛውን ክፍለ ዘመን አእምሮ መያዝ መቻል አለብን። ዲሞክራሲ ደግሞ ለአንድ ሰው ማለት አይደለም። ስለ ዲሞክራሲ ስናወራ ሌላውን ሰው ማካተት ማለት ነው። በቃ ከኛ የተለየውን በቋንቋም ይሁን በቀለምም ይሁን በዘርም ይሁን በጾታም ይሁን ከእኛ የተለየውን አካተን መያዝ ማለት ነው ዲሞክራሲ። ስለዚህ ዲሞክራሲ ለአንድ ወገን ብቻ የሚመጣ አይደለም። የሰው ልጅን እኩል እናድርግ ቢያንስ አብዛኛው ሕዝብ የተስማማበትን ነገር ተቀብለን እንሂድ ማለት ስለሆነ ማህበራዊ ሚዲያዎች አጠቃቀማችንን በጣም ማሰብ አለብን። ለማን እንደምንናገር ማወቅ አለብን። ይህንን በአጽንኦት ለጠይቅ እወዳለሁ። ጠቅላይ ሚኒስትሩ ያደረጉትን ጥሪ እሳቸውን ብቻ ሳይሆኑ በየጊዜው የሚናገሩ ስጋት እንዳለ በግራም በቀኝም ያሉት ናቸው የሚናገሩት እና የእናንተ ድርጅት አሁን በዚህ ስለ ማህበራዊ መገናኛ የተናገሩትን እንዴት አድርጎ ነው ለህዝቡ ዘንድ ለማሰራጨት? በእውነቱ ባለፈው ሳምንት መግለጫ አውጥተናል። አጠቃላይ አሁን ኢትዮጵያ ውስጥ እየታየ ያለውን መፈናቀሎችን ምክንያት በማድረግ የስጋት ሁኔታዎች ናቸው የምንላቸውን ሁሉ አካተን መግለጫ መልእክት ለሁሉም ሰው አካተናል። ከመንግስት ጀምሮ እስከ ተራው ህዝብ ድረስ ጥያቄ ጠይቀናል። ህዝቡም እንዲተባበር ሴቶች ግንባር ቀደም ለሰላም እንዲሆኑ በቃ እንዲሉ ጠይቀናል። መንግስትም እነዚህ ወንጀሉን የሚሰሩትን ያሉትን አነሻሾቹንና ሁኔታውን የሚያባብሱትን ለይቶ አውጥቶ ለህግ ማቅረብ አለበት፣ ለፍርድ ማቅረብ አለበት በአስቸኳይ ብለናል። የሶሻል ሚዲያውም ሌሎች ሚዲያዎች የሚሰሩትን ስራ ህዝቡ ላይ አደጋ የሚያመጣ እንዳይሆን ተጠንቅቀው በኃላፊነት መስራት እንዳለባቸው ተፎካካሪ ፓርቲዎችና ሌሎችም በኢትዮጵያ ጉዳይ ላይ የሚሰሩ የፖለቲካ ድርጅቶች የሚሆኑ የህዝባዊ ድርጅቶች ድምፃቸውን እንዲያሰሙ ይህን ነገር በቃ እንዲሉ ጠይቀን መግለጫ አውጥተናል። መልካም፣ አመሰግናለሁ። እኔም በጣም አመሰግናለሁ። ቆንጅትና እንግዳዋን እናመሰግናለን አድማጮች የምትከታተሉት በ22 በ25ና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው አሁን ወደ መጨረሻው ቅንብር ነው ምንሻገረው። በባሌ ዞን ተራሪዎች ስር ከሚገኙ የተፈጥሮ ደን ሶስት ወረዳዎችን ያካለለ እሳት ተነስቶ በደኑ ላይ ጉዳት መድረሱ ተገልጠዋል የዞኑ ፖሊስ አደጋው በተለይ በጎባ ወረዳ ትልቅ ጉዳት ማድረሱን ገልጦ እሳቱን አቀጣጥለዋል ተብሎ የተጠረጠሩ ሰዎችንም በቁጥጥር ስር መዋሉን ለአሜሪካ ድምፅ ተናግረዋል። ሙክታር ጀማል ተጨማሪ ይዟል። ግዙፉ የባሌ ደን በሰደድ እሳት ተቀጣጥሎ ሶስት ወረዳዎችን ያካለለ ጫካ የእሳት ሲሳይ መሆኑን የአካባቢው ነዋሪዎች እየተናገሩ ይገኛሉ። ሰሞኑን ጫካው ሶስት ቀን በቃጠሎ ማሳለፉንና በትላንትና ዕለት የመደውላቡ ዩኒቨርሲቲ ተማሪዎች፣ የሮቤ ቄሮዎችና ሌሎች የአካባቢው ማኅበረሰቦች ተረባርበው ሲያጠፉ መቆየታቸውን ለአሜሪካን ድምፅ የተናገሩት ሰዎች ጉዳዩ እየተለመደ የመጣና ትኩረት ያጣ መሆኑንም ነው የሚገልጹት የሮቤ ቄሮና የደውላቡ ተማሪ አንድ ላይ ሆነን ነው ያንን እሳት ያጠፋነው ሄደን ማለት ነው ምን ያህል ቦታ ነው የሸፈነው አደጋው ምን ይመስል ነበር በጣም ትልቅ ነው የተቀጠሉ ጃንስ በግምት ሁለት መቶ ሄክታር በላይ ይሆናል የባሌ ዞን አስተዳደርና ህዝቦች ይህንን አደጋ የሁለተኛ ጊዜ ተመልሶ ጫካውን ተማረግ በፊትና ህዝቦቹን ማስተማር አለበት የመለሳሉ ቃጠለው በጎባ ወረዳ ዲንሾና አጋርፋ ወረዳ ስር በሚገኙ ደኖች ላይ የተፈጸመ መሆኑን የተናገረው የባሌ ፖሊስ መምሪያ ጉዳዩ በቁጥጥር ስር እንዲውል ርብርብ ሲያደርግ እንደ ቆየ ይናገራል። በተለይ በዛሬው ዕለት የጣለው ዝናብ ለእሳት ማጥፋቱ ዘመቻ የበኩሉን ድርሻ እንዳበረከተም ተናግረዋል። የባሌ ዞን ፖሊስ መምሪያ አዛዥ ኮማንደር ገዛሀኝ በየነ ለአሜሪካ ድምፅ እንደተናገሩት ይህን ተደጋጋሚ ችግር ለመቅረፍ ግንዛቤ የማዳበር ሥራም ሊሰራ እንደሚገባ ነው የሚናገሩት። መቶ ሳምንት በፊት እንደዚሁ በተመሳሳይ በተለያየ ቦታዎች አሁን በጠቀስኳቸው ወረዳዎች ሳቃጠሎ ነበረ። በዚህም ችግር በተለይ ጎባ ወረዳ ሳነቴ ተራራ አካባቢ ከሁለት መቶ ሄክታር በላይ ነው ጉዳት የደረሰው። አሁን የደረሰውን ችግር በተመለከተ ሕጋዊ ክትትልና ምርመራው ምን ይመስላል? ይህን ነገር የፈጸሙ ሰዎችን የመቆጣጠርና ጉዳዩን የመመርመር ሂደቱን ፖሊስ ምን እየሰራ ነው? በዚህ ቃጠሎ የተጠረጠሩ ወደ አስራ ስድስት የሚሆኑ ተጠርጣሪዎች በቁጥጥር ከዛ ውስጥ በአርቲዲ ወደ ፍርድ ቤት ቀርቦ ውሳኔ ያገኘ አንድ መዝገብ ነው። አንድ ተጠርጣሪ ነው። ተጠርጣሪው የአምስት ዓመት እስራት ነው የተፈረደበት። ሌሎቹ ግን ምርመራ ላይ ናቸው። አንድ ወር ባልበለጠ ጊዜ የባሌ ደንን እያጋጠመው ቃጠሎ ቢያንስ ይህ ሁለተኛ መሆኑን ነው የአካባቢው ነዋሪዎች የሚናገሩት። ይህ ደን በሁለት አካል እንደሚተዳደርም ሰምተናል። የኦሮሚያ ዱርና ዱር እንስሳት ድርጅትና የኢትዮጵያ ብሔራዊ ፓርኮች ባለስልጣን ስር የሚተዳደሩ የተለያዩ አካባቢዎች ናቸው፣ አደጋ የደረሰባቸው። በየዓመቱ ችግሩን ለመቅረፍ ቢነገርም ግንዛቤ ቢሰጥም መሠረታዊ ችግሮች ስላሉ ጉዳዩ ሊቀረፍ እንዳልቻለ ነው በኦሮሚያ ዱርና ዱር እንስሳት ድርጅት የባሌ ዞን ጽሕፈት ቤት የሚገልጸው። ሥራ አስኪያጁ አቶ ገነነው ኃይሌ መንስኤውንና መፍትሔ የሚሉትንም እንዲህ ይገልጻሉ። አስታ የሚባለው የፓርኩ ክልል ላይ ሰዎች ለተለያዩ ምክንያቶች እንደሚያቃጥሉ እንገምታለን። ጥናቶችም አሉ። ስለዚህ አንደኛ ለግጦሽ ተመልሶ የሚበቅለው ሳር በግጦሽ ስለሚጠቀሙ ነው። ሌላ ትል ያበጃል፣ ቁመቱ ያደገ በሚሄድበት ጊዜ ትሎች ያበጃል። ይህ በጥናትም የተረጋገጠ ነው። ስለዚህ ከብቶች ያንን ሲመገቡ ጉዳት ከብቶቻቸው ላይ ያደርሳል። ይህን ያውቀናል። ስለዚህ በእኛ አመለካከትና አሁን ባለው የህዝቡም መብዛትና ፍላጎት ለማቻቻል አካባቢው ላይ ያለው ተፈጥሮ ሀብት ላይ ህብረተሰቡን ተጠቃሚ ማድረግ የመጀመሪያው ነው የሚሆነው። ለአሜሪካን ድምጽ ሞክታር ጀማል ነኝ። አዳማ አድማጮች አሁን የፕሮግራም ማሳሰቢያ ሳተላይት ነው። አዲሱ የተከበራቸው የአሜሪካ ድምፅ አድማጮችና ተከታታዮች በሳተላይት ግንኙነት በተፈጠረ ጊዜያዊ እክል ሳቢያ የናይል ሳት ስርጭታችን ለተወሰነ ጊዜ አድማጮች ዘንድ እንደማይደርስ አረጋግጠናል። ለተፈጠረው መስተጓጎል ይቅርታ እየጠየቅን ባለሙያዎችንና የሚመለከታቸውን የስራ ኃላፊዎች በተቻለ ፍጥነት ችግሩን ፈትተው ወደሚመለስበት መቃረባችንን ከወዲሁ እንገልጻለን። በተለይም ጉዳዩ የሚመለከታቸውን ሰዎች አለቆቻችን እያናገሩ ነው። በቅርቡ ተመልሰው ይመጣል። ትክክል ነው። የአየር ስርጭቶቻችንን ታዲያ በአጭር ሞገድ በ22 በ25ና በ31 ሜትር ባንዶች ተከታተሉ። ለምሽቱ ያሰናዳ ነውንም ወደ ማገባደዱ ተቃርበናል። ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ19 በ22ና በ25 ሜትር ባንድ ከምሽቱ 3 እስካሁን አራት ሰዓት ሲያሰማ የቆየውን ፕሮግራም እዚህ ላይ አብቅቷል። ያሰናገድናችሁ አሉላ ከበደና አዲሱ አበበንን። ከእኛ ቀጥሎ የትግርኛ ፕሮግራም ይቀጥላል። በእኛ በኩል ሰላም፣ እስከ ነገ ሶስት ሰዓት ድረስ ደህና ደሩ።